ሰላም አለይኩም በረህመቱላሂ ላይ ወበረካቱ። እኔ ስደት ላይ ነኝ ያለሁ ሱ ደረቢያ ነኝ ያለሁት። ደና ወንድ ካለ ሀይ በለኝ፣ ሀይ በለኝ። በዚህኛው ማለት በዚህ ቲክቶክ ላይ ሀይ በለኝ። ደና ወንድ ወንድ ነኝ ያለ ወንድ